ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሰኔ 23 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችው፣ ጤና ይስጥልን። የዚህ ምሽት ዝግጅት አስተናጋጆቻችሁን ያዳኝ ፍስሀዬና እኔም ሶሎሞን አባተነን። የቀድሞው የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ከአገር ወጥቶ ሕክምና ማግኘት እንዲችል እንዲፈቀድ ተጠየቀ። ያለበትን ሁኔታ የሚያሳይ በፎቶግራፍ የተደገፈ በሆስፒታል ተኝቶ ኦክሲጂን ተደርጎለት የሚያሳይ ፎቶግራፎችን አያይዘን ክተናል። ዳኞች የሉም። አቤታው ግን ለዳኞች እንደሚቀርቡና ጠዋት እንደሚያዩት ተነግሮን ጠዋት ለመቅረብ ተዘጋጅተን ነው ያለ ነው፣ አቶ አማሀ መኮንን የአቶ ሀብታሙ ጠበቃ ከሰጡን ቃል የተቀነጨበ ነው የሰማችሁት። ለመሆኑ የአቶ ሀብታሙ የጤና ሁኔታ በምን ላይ ይገኛል? ባለቤቱ ወይዘሮ ቤተልሔም አዛናዋጫውታናለች። ምንም አቅም የለውም አይበላም፣ አይጠጣም። በጉልኩስ ነው ያለው። መተንፈስ ላቁቶ ኦክስጅን ተደርጎለት ነበረ። በአብይ ርዕሳችን ዘገባ አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የሶማሊያ ባለሥልጣኖች እንደሚሉት ሞቅዲሾን ከአፍጎዬ ጋር በሚያገናኘው መንገድ በአንድ የህዝብ ማመላለሻ አውቶቡስ ላይ በደረሰ አደጋ ቢያንስ 20 ሰዎች ተገድለዋል። አውቶቡሱ የተመታው መንገድ ላይ በተቀበረ ፈንጂ ሲሆን ሙሉ በሙሉ እንደጋየ ባለሥልጣኖቹ ጠቁመዋል። አብድልቃድር መሐመድ የተባሉ ቦታው ይህን በቦታው የነበሩ ፖሊስ ለሮይተርስ የዜና አገልግሎት በተናገሩት መሰረት መንገድ ላይ የተቀበረው ቦምብ የፈነዳው በርቀት የቁጥጥር ዘዴ ነው ብለዋል። የአፍጎዬ ምክትል ሊቀመንበር አብዱላሂ ሐሰን ፍንዳታ የደረሰበትን ቦታ ጎብኝተዋል። ፍንዳታው አብቶቡሱን ሙሉ በሙሉ ደምስሷል ብለዋል። ትልቅ ውድመት ነው የምናያለ ነው። ተሳፋሪዎቹ ሁሉም አልቀዋል። የተቀነጣጠቡ የሰዎች አካላት ብቻ ነው ያሉት ተሳፋሪዎቹ ከ21 እስከ 23 ሰዎች የነበሩ ተብሎ ይታመናል። አብቶቡሱ ዛሬ ማለዳ ነው የተመታው ሲሉ ባለስልጣኑ ለአሜሪካ ድምጽ ሬዲዮ ተናግረዋል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። አልሸባብ በሶማሊያ መንግስት በአፍሪካ ህብረት ሰላም ጠባቂዎች እንዲሁም በሲቪሎችና ሆቴሎች ላይ ተመሳሳይ ጥቃት እንደሚፈጽም ይታወቃል ዩናይትድ ስቴትስ ከ ከሀያ አምስት ዓመታት በላይ ከሆነ ጊዜ በኋላ በሶማሊያ አምባሳደር በመደበችበት በአሁኑ ወቅት በሀገሪቱ መረጋጋት እንዲኖር በምታደርገው ጥረት ለየት ያለ አያያዝ መከተል ይኖርባታል ሲሉ አንድ የሶማሊያ የቀድሞ ዲፕሎማትና የውጭ ጉዳይ ፖሊሲ ተንታኝ አስገንዝበዋል በዋሽንግተን የሶማሊያ ልዩ ተወካይ የነበሩት አቡካር አርማን ዩናይትድ ስቴትስ ጸጥታና የፖለቲካ መረጋጋት እንዲኖር የሶማሊያን መንግስት ለመርዳት በምታደርገው ጥረት የፖለቲካና የባህል ተጽዕኖ በማድረግ በኩል ድክመት አሳይታለች ብለዋል። አዲሱ አምባሳደር የወቅቱን ዲፕሎማሲያዊ አያያዝ ይዘው የሚሄዱ ከሆነ ስኬት አያገኙም ብለዋል። አቡካር አርማን አርማን አያይዘውም ስቲቨን ሽዋርትስ የሶማሊያ አምባሳደር ሆነው መሾማቸው ታሪካዊ ነው። ይህን እድል ተጠቅመው ትውልደ ሶማሊያ የሆኑ ሰዎች ገንዘብ ለመላክ የሚችሉባቸው የሂሳብ የባንክ ሂሳቦች እንደገና እንዲከፈቱ ማስተባበር አለባቸው ብለዋል። ስጋቱ ገንዘቡ የተለየ ዓላማ ባላቸው ሰዎች እጅ ሊገባ ይችላል የሚል ነበር። ይሁንና አሁን ገንዘቡ ያለው በባንኮች እጅ ሳይሆን በግለሰቦች እጅ ነው። ታዲያ የትኛው ነው አደገኛው? ሲሉ አርማን ጠይቀዋል። በሰሜን ካሜሩን ትላንት ማታ በደረሰ የአሸባሪዎች ጥቃት ቢያንስ 13 ሰዎች ተገድለዋል። ቦኮ ሐራም የተባለው ጽንፈኛ እስላማዊ ቡድን አጥፍቶ ጠፊ ከናይጄሪያ ጋር በሚዋሰነው ድንበር አጠገብ በሚገኝ መስጊድ ላይ ፈንጂውን እንዳፈነዳ ተዘግቧል። ጥቃቱ የደረሰው የአካባቢው ሙስሊሞች የዕለቱን ጾማቸው በሚፈጡበት ወቅት ነበር። ከተገደሉት ብዙዎቹ የቦኮ ሐራም አማጽያንን ለመታገል የተመደበ ቡድን አባላት ናቸው። የፖሊስ ባለሥልጣኖች እንደሚሉት የአጥፍቶ መጥፋቱን ጥቃት የከፈተው አንድ ትንሽ ልጅ ነው። ዘጋቢያችን ሞኪ ኤድዊን ኪንዘኪ ከያውንዴ የላከውን ዘገባ ሰለሞን ክፍሌ ያቀርበዋል። ሁለት ወጣት አጥፍቶ ጠፊዎች ናቸው ትላንት ከመሸ ከናይጄሪያ ቦርኖ ክፍለ ግዛት ድንበር አቋርጠው የገቡት በካሜሩን የሰሜናዊ ክልል አስተዳዳሪ በሚዲያዋ ባካሪ መግለጫ መሰረት። አንዱ የታጠቀውን ፈንጂ ወጣቶች ፊልም ለማየት በሚሰበሰቡበት ስፍራ ሲለኩስ፣ ሁለተኛው መስጊድ ገብቶ አፈነዳ። ሚዲያዋ እንደገለጹት በጥቃቶቹ 13 ሰዎች መገደላቸውና ሌሎች በርካቶች መቁሰላቸው ተረጋግጧል። ዋና አስተዳዳሪው ለአሜሪካ ድምፅ በቴሌፎን ሲናገሩ ካለፈው ወር ወዲህ ጽንፈኛው የቦኮ ሐራም ቡድን አካባቢውን ኢላማ ሲያደርግ ቆይቷል ብለዋል። አሸባሪው ቡድን ያን ካሜሩንና ናይጄሪያ የሚጋሩትን ረጅምና ጥበቃው የላላ ድንበር ምግብና ገንዘብ በመስረቅ ወደ ናይጄሪያ ለማጓጓዝ ይጠቀምበታል ነበር ያሉት ሚዲያዋ። በፈረንሳይኛ ቋንቋ የካሜሩን መንግሥት ቃል አቀባይ ኢሳ ቺሮማ ባካሪ በበኩላቸው ያን ክፍተት የነበረውን ድንበር እንዲጠብቁ ተጨማሪ ወታደሮች ተመድበዋል ብለዋል። ሮቺሮማ ያሉት በምንጋራቸው ድንበሮች ላይ ተመሳሳይ ቋንቋ የሚናገሩ አንድ ዐይነት ሰዎች መኖራቸው በራሱ አዲስ መጤዎችን ለመለየት አስቸጋሪ ያደርግብናል። ጦር ሰራዊቱ ምርመራ አካሂዶ አጥፍቶ ጠፊዎቹ ከአካባቢው ነዋሪዎች ትብብር አግኝተው መሆናቸውን ያጣራል ነበር ያሉት። ካሜሩን በያዝነው ሰኔ ወር መጀመሪያ ላይ ቦኮ ሐራምን ለመዋጋት በሚደረገው ጥረት እንዲያግዙ ተጨማሪ አንድ ሺህ ወታደሮችን ሰሜናዊ ግዛቷ ውስጥ መድባለች። ቦኮ ሐራም የጥፋት ተልእኮውን ከጀመረ እንደ አውሮፓውያን ዘመን አቆጣጠር ከ2009 ዓ ም ጀምሮ ከ20 ሺህ በላይ ሕይወት ሲያጠፋ ለሌሎች 2,700,000 ሰዎች መፈናቀል ምክንያት ሆኗል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አንጎላ ውስጥ ላለፉት ሶስት ወራት ያህል ታስረው የነበሩ 16 የፖለቲካ እስረኞች ከገደብ ጋር እንዲፈቱ የአገሪቱ ከፍተኛ ፍርድ ቤት ዛሬ አዘዘ። የሉዋንዳ የመጻሕፍት ክበብ የሚል ስያሜ ያለው ቡድን አባላት የሆኑት ወጣት ተቃዋሚዎች የፕሬዚደንት ኤድዋርዶ ዶች ሳንቶሽን መንግስት ለመገልበጥ አሲረዋል በሚል ክስ ነበር እስራት የተፈረደባቸው። አስራ አምስቱ ተቃዋሚዎች አምና የታሰሩት ዋና ከተማይቱ ሉዋንዳ ውስጥ ከተሰበሰቡ በኋላ እንደነበር ተዘግቧል። ተከሳሾቹ ሲታሰሩ የተሰበሰብነው ጨቋኝ መንግስታትን በሰላማዊ መንገድ ስለመታገል በሚገልጸው መጽሐፍ ላይ ለመወያየት ነበር ብለዋል። ጂን ሻርፕ የሚባል አሜሪካዊ ፈላስፋ የጻፈው መጽሐፍ ነው። የተወሰነባቸው የእስራት ቅጣት ከሁለት እስከ ስምንት ዓመታት ተኩል የሚደርስ እንደነበር ተገልጿል። የእነርሱ መፈታት በርካታ ፖለቲከኞችንና የሰብአዊ መብቶች ተሟጋቾችን አስገርሟል። የአንጎላ መንግስት ሰላማዊ ትግልንና የመናገር ነጻነትን ይገድባል በሚል እንደሚነቀፍ የሚታወቅ ነው። በኢስታንቡል አይሮፕላን ማረፊያ ላይ ከባድ ጥቃት ያደረሱት ሶስት አጥፍቶ ጠፊዎች ከሩሲያ ከኡዝቤክስታንና ከጊርጊዝስታን እንደሆኑ ቱር ገልጻለች። የቱርክ ባለሥልጣኖች ጥቃቱን የከፈተው እስላማዊ መንግሥት ነኝ የሚለው ቡድን ነው የሚል እምነት አላቸው። ሆኖም የሰዎቹን ስም አልገለጹም። አጥቂዎቹ ትላንት አታቱርክ አይሮፕላን ማረፊያ ላይ ራሳቸውን ያፈነዱት በመንገደኞችና በሰራተኞች ላይ ተኩስ ከከፈቱ በኋላ እንደሆነ ባለሥልጣኖች ጠቁመዋል። በመንገደኞች ብዛት ከአውሮፓ ሶስተኛ የሆነው አየር መንገድ ላይ በደረሰው ጥቃት የሞቱት ሰዎች ብዛት አርባ አራት ደርሷል። ከ230 በላይ የሚሆኑት ደግሞ ቆስለዋል። የስደትን ቀውስ ለማስወገድ ዓለም አቀፉ ህብረተሰብ ጠንካራ እርምጃ መውሰድ አለበት ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ጥሪ አቀረቡ። የኢዛቤላ ኮኮሊ ዘገባ ለሰሎሞን ክፍሌ ያቀርበዋል። አምባሳደር ሳማንታ ፓወር ትላንት እዚህ ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ የሰላም ማዕከል ተገኝተው ባደረጉት ንግግር ነው ጥሪውን ያቀረቡት ዩናይትድ ስቴትስ በጠቅላላው ተቀብላ ለማስፈር ቃል ከገባችው አንድ መቶ ሺህ ስደተኞች ውስጥ እንደ አውሮፓውያን ዘመን አቆጣጠር በ2016ና 17 30ሺህ የሚሆኑትን ለመቀበል ጥረቷን የማጠናከር ዕቅድ እንዳላት በዚሁ ንግግራቸው ላይ አስታውቀዋል። ዩናይትድ ስቴትስ በዓለም ከፍተኛውን የሰብዓዊ እርዳታ ለጋሽ እንደመሆኗ ለሶሪያው ቀውስ ብቻ ከአምስት ነጥብ አንድ ቢሊዮን ዶላር በላይ ማዋጣቷንና ጠቃሚ ገዛ ማድረጓን እንደምትቀጥል አምባሳደር ፓወር አስረድተዋል። ዓለም አቀፉ ማኅበረሰብም ለቀውሱ አፋጣኝ ምላሽ እንዲሰጥ ሲያስገነዝቡ፣ የወቅቱ ሁኔታ በሚሊዮኖች የሚቆጠሩ ለአስከፊ ችግር የተጋለጡ ሰዎችን ሕይወት ለባሰ አደጋ አጋልጧል ብለዋል። መንግስታቱን የምንጠይቀው ተጨማሪ ስደተኞችን ወደ ሀገሮቻቸው በማስገባት በጠቅላላው በዓለም ዙሪያ የሚያሰፍሩትን ተፈናቃዮች ቁጥር በእጥፍ ለማሳደግ ነው። ተጎራባች ሀገሮችን የምንጠይቀው ከወዲሁ ብዙ ሺህ ስደተኞችን እያስተናገዱ በመሆናቸው ምስጋና ይግባቸውና ይበልጥ በራሳቸው መተማመን የሚያስችላቸውን እድልም እንዲያመቻቹላቸው ነው። አላማችን በትንሹ አንድ ሚሊዮን የሚሆኑ ስደተኛ ህጻናትን ትምህርት ቤት ለማስገባትና ሌላ ከአንድ ሚሊዮን በላይ ለሚሆኑ ፍልሰተኛ ህጋዊ የስራ ፈቃድ ማስገኘትን ነው። አምባሳደር ሳማንታ ፓዋር አክለውም ዩናይትድ ስቴትስ የዓለም ስደተኞችን ቀውስ ሊያስወግድ ይችላል ስትል ያቀረበችው እቅድ ፕሬዚደንት ባራክ ኦባማ በመጪው ዓመት መስከረም ላይ የተባበሩት መንግስታት ድርጅት የስደተኞች ጉባኤን ሲከፍቱ ይፋ እንደሚደረግ አስታውቀዋል። በተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር መግለጫ መሠረት እንደ አውሮፓዋን ዘመን አቆጣጠር በ2015 መጨረሻ በዓለም ዙሪያ ገሚሶቹ ሕፃናት የሆኑ ከ65 ሚሊዮን በላይ ሰዎች ተፈናቅለዋል። ለዜናው የተያዘው ሰዓት አበቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ1240 በ1280 እና በ1140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ሰኔ 23 2008 ዓ ም ምሽት ፕሮግራም ነው። የኢትዮጵያ የኤድስ መረጃ ማዕከል ለመንግሥት ተላለፈ። በነኚህ ባለፉት 14 ዓመታት ውስጥ የዩናይት ስቴትስ መንግሥት እዚህ ኢትዮጵያ ውስጥ የኤችአይቪ ኤድስን ለመመከት 23 ቢሊዮን ዶላር ወጪ አድርጓል። በኢትዮጵያ የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎት ዩኤስኤአይዲ ዳይሬክተር ዴኒስ ዌለር ናቸው። ዝርዝር ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት መጽሔት ለጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የቀድሞ የአንድነት ፓርቲ አመራር አባል አቶ ሀብታሙ አያሌው ማዕከላዊ ወንጀል ምርመራ መምሪያ በነበረበት ወቅት የጀመረው ህመም ተባብሶ ራሱን መርዳት በማይችልበት ሁኔታ ሆስፒታል አልጋ ላይ እንደሚገኝ ቤተሰቦቹ ገልጸዋል። ሀብታሙ በሀገር ውስጥ የሚገኘው ሕክምናም ለሌላ ስቃይ የሚዳርገውና ሕይወቱን አደጋ ላይ የሚጥለው ነው ብለዋል። ቤተሰቦቹ ከሀገር ወጥቶ መታከም እንዲችል ቢጠይቅም ፍርድ ቤት በጣለበት እግድ ምክንያት መውጣት እንዳልቻለ ቤተሰቦቹ አክለው ገልጸዋል። ዛሬም የእግዱ ይነሳልኝ አቤቱታ በድጋሚ ለፍርድ ቤት ገብቷል። ጽዮን ግርማ የአቶ ሀብታሙን ቤተሰቦችና ጠበቃ አነጋግራ ተከታዩን ዘግባለች። አቶ ሀብታሙ አያሌው ማዕከላዊ በስር ላይ በነበረበት ወቅት ለጀመረው ህመም ሕክምና በተገቢው መንገድ ማግኘት ባለመቻሉ አሁን በከፍተኛ ስቃይ ውስጥ መግባቱን ባለቤት ወይዘሮ ቤቴሌም አዘናው ለአሜሪካ ድምጽ ትናገራለች። አሁን ያለው ምንም በቃ ሐኪሞች አሁን ምንም ሊያደርጉለት አልቻሉም። ሰርጀሪ ምንም መሰራት የሚችልበት ሁኔታ ላይ አይደለም ያለው። በቃ ምንም አቅም የለውም። አይበላም፣ አይጠጣም፣ በጉልኩስ ነው ያለው መተንፈስ ላቃተው ኦክስጅን ተደርጎለት ነበረ። ያው ማደንዘዣውን ቢወጉት ያው መልሶ ይዞስ ሊሄድ ይችላል ማደንዘዣው ራሱ ስለዚህ ይሄንን በመፍራት በቃ ዝም ብሎ ማስታገሻ እየተወጋ እሱ ራሱ በቃ ቶሎ መወጋቱን ይፈልገዋል። በቃ አይኑ ቶሎ ያይሻል ምናምን እና ያው አሞታል ማለት ነው በሚለው በአይኑ ከተረዳሽ ያው መልሰሽ ነርስ ጠርተሽ እሱን ማስወጋት ነው። ወይዘሪት ቤተልሄም ጨምራ እንደተናገረችው አቶ ሀብታሙን እየተከታተለው ያለው ዶክተር ትን ትንሽ አገግሞ እራሱን ማወቅ ከቻለ ቀጣይ መደረግ ያለበትን እንወስናለን እንዳላት ትገልጻለች። ህመሙ የጀመረው ማዕከላዊ በስር ላይ በነበረበት ወቅት ነው ትላለች። በፊት በስር ላይ እያለ ነው ሽንት ቤት እንደፈለጉ አይወጡም። ለአስር ደቂቃ ነው በቀር የፈቀደው ያችን አስር ደቂቃ ተጠቅሞ መግባት ስላለባቸው ከዚያን ቀን ጀምሮ ህመሙ ጀመረው። ከዚያ ጊዜ ጀምሮ ከዚያ ህክምና በስራት ሊያገኘ ማንም ሊረዳ ስላልቻለ ህመሙ በጣም ከፍተኛ ደረጃ ደረሰበት። ከወጣ በኋላ ህክምና አለ ግን ብዙ ዶክተሮችን አማክሯል በጣም ብዙ ቦታ ከወጣ ጀምሮ አላረፈም። ለጤናው ነው ሲንተራተት የነበረው። በርካታ ሐኪሞች ማነጋገሩንና ሕመሙ ከደረሰበት ከፍተኛ ደረጃ አንጻር አቅም ካለው ከሀገር ውጭ ወጥቶ ቢታከም የተሻለ እንደሆነ እንደተነገረው ትናገራለች። ይህን የሰሙ በውጭ ሀገር ያሉ ኢትዮጵያውያን ወደ ሀያ ሺ ዶላር የሚጠጋ ገንዘብ አሰባስበው እንደላኩለት ገልጻ፣ ነገር ግን ከሀገር የመውጣት መብቱ በፍርድ ቤት ስለታገደ ከሀገር መውጣት እንዳልቻለም ትናገራለች። ጓደኛውና አብሮት በፓርቲ ውስጥ ሲሰራ የነበረ እንዲሁም አብሮት በእስር ላይ የነበረው አቶ ዳንኤል ሽበሺ ሀብታሙ በእስር ላይ እያለ በከፍተኛ ስቃይ ውስጥ እንደነበር ገልጾ በጊዜው ሕክምና ለማግኘት በርካታ ትግል ቢያደርግም ፈቃድ ባለማግኘቱ ለዚህ በቅቷል ይላል። ሁለት ሺ ስድስት ሀምሌ አንድ ቀን ነው ታስሮ ነበረ እና ያው ከኔ ጋር አብረን ነው የታስረ ነው የተወሰደ ነውም ወደ ማዕከላዊ ተብለው ብሎ ወደሚጠራው ምርመራ ቢሮ ነው የተወሰደ ነው እና እዛ ወደ አራት ወር ነው ታስረኝ ማፍረና የቆየ ነው። በዚህ የቆይታ ብዙ ችግር አሳልፏል። እና በዛን ጊዜ ነው ይሄ በሽታ መነሻው በከባድ ምን ስታመመኝ ነበረ እና ህክምና ሁሉ እንዲያገኝ ሁላችንም ጥረት አደርገናል። ግን ያው አልተሳካም። ህክምናውን ሳያገኝ አራት ወር ቆየ። መጨረሻ ላይ ወደ ቅርንጦ አመጡ። ቅርንጦም ቢሆን ህክምና አላገኘም። እና ይህ አሁን የዛሬው በሽታ ምክንያት የሆነው የዛን ጊዜ በቂ ህክምና አለማግኘቱ። ማእከላዊ በነበረበት ጊዜ አንደኛው እግር ፓራላይዝ ሆኖ ነበረ በቅዝቃዜው በቤርጩ ምክንያት ሌላው ደግሞ ሁለቱም ኩላሊቶች ችግር የነበረባቸው። ሶስተኛ ሂሞራይድስ የሚባለው ይ በአማርኛ ኪንታሮት የሚባለው ነው። እሱ ነው በተለይ በጣም ሳያስቸግር የነበረው። ቅድሚጦም ከመጣ በኋላም በተመሳሳይ ሁኔታ ነው። ከስር ቤት እስክመጣ ድረስ ያሳለፉ ሁኔታው ተባብሶ ከትላንት በስቲያ ራሱን መሳቱን የሚገልጸው አቶ ዳንኤል ሽበሺ መጀመሪያ የወሰዱበት ሁለት ሆስፒታል ከአቅም በላይ እንደሆነ ገልጾላቸው አሁን ገርጂ አካባቢ በሚገኝ ካዲስኮ በተባለ ሆስፒታል ከተኛ ሶስት ቀኑ እንደሆነ የመጀመሪያ ቀን ሙሉ በሙሉ ራሱን ስቶ እንደነበርና ዛሬ ግን ትንሽ ሰውነቱን ማንቀሳቀስ አይኑንም መግለጥ እንደቻለ ይገልጻል። ሁኔታው እጅግ ከመባባሱና ሕይወቱ የበለጠ አደጋ ውስጥ ከመግባቱ በፊት ከሀገር ውጭ ሄዶ ሕክምና እንዲያገኝ እንዲደረግ ጠይቀዋል። በማህበራዊ ሚዲያ ፌስቡክ ላይም አቶ ሀብታሙ አያሌው ሕክምና የማግኘት ሰብአዊ መብቱ ይከበር በሚል የሁለት ቀን ዘመቻ በመደረግ ላይ ይገኛል። የአቶ ሀብታሙ ጠበቃ አቶ አመሀ መኮንን በደንበኛቸው ላይ የተጣለው እግድ እንዲነሳና ና ከሀገር መውጣት እንዲችል በዛሬው ዕለት አቤቱታ ማስገባታቸውን ለአሜሪካ ድምጽ ተናግረዋል። ማምሻውን አቶ አመሀ እንደውዬ አነጋግሬያቸው ነበር። ህመሙ የጀመረው ገና በተጠረጠረበት ወንጀል ታስሮ በነበረ ከማዕከላዊ ታስሮ በነበረ ጊዜ ጀምሮ ነው። ማዕከላዊ ያለም ጅምር በጣም ይታመም ነበረ ህክምናም እንዲደረግለት ህመሙ ደግሞ ህክምና ብቻ ሳይሆንም ራሱንም መንከባከብ የሚጠይቅ ነው። ግን የነበረበት የእስር ሁኔታ ራሱንም ለመንከባከብ የሚችልበት አልነበረም፣ ህክምናም የሚያገኝበት አልነበረም። ከዛ በኋላ በተለይ ክስ ተመስርቶበት ወደ ቅሊንጦ ከሄደ በኋላ ህመሙ የተባባሰበት ነው የሄደው። እንዳልኩት የክርክሩንም ሂደት ፍርድ ቤቱ እያወቀ መቀመጥ ስለማይችል ቆሞ ነበረ። ሂደቱን የሚያውቀውና የእስር ፍርድ ቤትም ማለትም በኋላ ላይ በነጻ ያሰናበተው ፍርድ ቤትም ህመምተኛ ህመም ላይ መሆኑን ያውቃል። ከዛ በኋላ ይግባኝም ላይ ባለ ጊዜ እስኪፈታ ድረስ ጠቅላይ ፍርድ ቤቱም ህመም ላይ መሆኑን ያውቃል። በተለይ ደግሞ ባለፈው ቀጠሮ ለመጨረሻ ጊዜ ችሎት ቀርቦ በነበረ ጊዜ ይህንኑ አሳስበናል። ጉዳዩ ፍርድ ቤቱ ለሶስተኛ ጊዜ ነው ለውሳኔ እያለ ሲቀጥር የነበረውና በእኛ በኩል ፍርድ ቤቱ ማወቅ እንዳለበትና አሁን ከፊታችን ባለው ቀጠሮ ቢያንስ የመጨረሻ ውሳኔ እንዲሰጥ፣ ምክንያቱም የበሽታ ሁኔታ በጣም እየተባባሰ መሆኑን ለፍርድ ቤቱ ገልጸናል። ይህን ገልጸን ባለበት ሁኔታ ነው እንግዲህ የፊታችን ቀጠሮን ከመድረሱ በፊት አሁን ሀብታሙ ህመሙ በርትቶበት ያው ራሱን ሊቆጣጠር በማይችልበት ደረጃ ላይ ሊወድቅ የቻለው። አሁን ድጋሚ አላመለከታችሁም? እግዱ እንዲነሳለትና በአስቸኳይ ወጥቶ መታከም እንዲችል አመልክተናል። እንግዲህ ዛሬ አሁን ባለበት ሁኔታ ውስጥ የሆነው ከሶስት ቀን በፊት ነው። ባሉት ሶስት ቀናቶች ሙሉ ትኩረት አድርገን ያለነው ህክምና የከፋ ሁኔታ ከመፈጠሩ በፊት ህክምና የሚያገኝበት ሁኔታ ላይ ነበር ያተኮር ነው። ዛሬ ግን ያለበትን ሁኔታ የሚያሳይ በፎቶግራፍ የተደገፈ በሆስፒታል ተኝቶ ኦክሲጅን ተደርጎለት የሚያሳይ ፎቶግራፎችን አያይዘን ክተናል። ዛሬ ግን ያው የገጠመን ዳኞች የሉም። ስለዚህ አቤቱታው ግን ያው ጠዋት ለዳኞች እንደሚቀርብና ጠዋት እንደሚያዩት ተነግሮን ጠዋት ለመቅረብ ተዘጋጅተን ነው ያለነው አሁን እና በዚህ ሁኔታ ነው ያለነው አሁን። እሺ፣ በጣም አመሰግናለሁ አቶ አመሐ እግዜር ይስጥልኝ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። አጣዳፊ የምግብ እርዳታ ለሚቀርብላቸው 10.2 ሚሊዮን ዜጎች ከሚያስፈልገው የምግብ መጠን እስካሁን የተገኘው 54 ከመቶ ብቻ መሆኑን የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ አስታወቁ። ገንዘቡ የሚያስፈልገው እስከ የፊታችን ታሳስ ወር የእርዳታ አቅርቦትን ለመቀጠል እንደሚሆን ኮሚሽነር ምትኩ አመላክተዋል። ይሁን እንጂ እየተካሄደ ባለው የበልግ ግምገማ የተረጂዎቹ ቁጥር እና የገንዘቡ መጠን ሊከለስ እንደሚችል ጠቁመዋል እስክንድር ፍሬው ዝርዝሩን ይዘው ይቀርባል 2007 ዓ.ም በኢትዮጵያ የድርቅ ዓመት ሆኖ ነው ያለፈው ተጽዕኖ ግን አሁንም ቀጥሏል የ2007 የበልግ ዝናብ በታሰበው መንገድ አልጣለም በዚያው ዓመት የተጠበቀው የክረምት ዝናብም በአብዛኛዎቹ የአገሪቱ አካባቢዎች ሳይታይ ቀረ እናም በያዝነው የ2008 ዓ ም ይሰበሰብ የነበረው ምርት በአብዛኛው አልተገኘም። በተለምዶ የምርት መሰብሰቢያና የጥጋብ ወቅቶች የሚባሉት ታህሳስና ጥርም የእርዳታ መጠየቂያ ጊዜ ሆኑ። መንግሥትና አጋሮቹ በዚሁ በታህሳስ 2008 መጀመሪያ ይፋ ባደረጉት የሰብአዊ እርዳታ መጠየቂያ ሰነድ 10.2 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው አስታወቁ። የእነርሱን ፍላጎት ለማሟላትም 1.4 ቢሊዮን የአሜሪካ ዶላር እንደሚጠበቅ ገለጹ። እናም በዘንድሮ በልግና ክረምት የዝናብ እጥረት ባይከሰትም ባለፈው አመት ጎተራቸውን ያልሞሉና የዘንድሮ ምርት እስኪደርስ የሚጠብቁ ዜጎች አሁንም የእርዳታ ጥገኛ ናቸው። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ አክለው እንዳብራሩት የእነዚህን ዜጎች ፍላጎት እስከ መጪው ታህሳስ ለማሟላት ከሚያስፈልገው ገንዘብ እስካሁን የተገኘው 54 ከመቶ ብቻ ነው። በአሁኑ ወቅት የበልግ ምርት ግምገማ እየተካሄደ መሆኑን ያስታወሱት አቶ ምትኩ በዚህ ግምገማ ውጤት መነሻነት የሚያስፈልገው ገንዘብ ሊጨምር ወይም ሊቀንስ እንደሚችል አስረድተዋል። አሁን ባለንበት 54 በመቶ ተገኝቷል። 46 በመቶ አለ ይ 46 በመቶ እስከ ታህሳስ 29 ድረስ የሚሟላ ነው። ምክንያቱም ስናወጣ አሁን በበልግ አሴስመንቱ እንከልሰዋለን እንጂ አመታዊ ሰነድ ነው 2016 ብሎ የወጣ አመታዊ ሰነድ ስለሆነ እስከ ታህሳስ 29 ድረስ የሚሄድ ነው። ያ ስላለ 46 ፐርሰንቷ ቀሪውን ጊዜ አካታ የምትሞላት ሆናለች። ሁለታ ደግሞ የሚከለሰው የሚከለሰው ሰነድም በትክክል አርባ ስድስት ፐርሰንቱን ነው ይዘን የምንሄደው ወይስ የሚጨምን ነገር አለ ወይስ የሚቀንስ ነገር አለ የሚለውን ይዞ ስለሚመጣ አርባ ስድስት ፐርሰንት ጋፕ ወይም ክፍተት ያለችውን ብትሆን በዚሁ በክልሳ ውጤቱ መሰረት የምትታየ ነው የምትሆ ነው እስካሁን ከተገኘው ገንዘብ 49 ከመቶ ከመንግስት ከራሱ 51 ከመቶ ደግሞ ከለጋሾች የመጣ መሆኑንም። የክረምቱ ወቅት በተለይ ከእርዳታ እንቅስቃሴ አንጻር አስቸጋሪ ሊሆን እንደሚችል ለጋሾች ሲገልጹ ቆይተዋል። ስጋቱ መኖሩን እንደሚያውቁ የገለጹት አቶ ምትኩ ምክንያቱንም አብራርተዋል። አንደኛ ከሁለት ነገሮች ናቸው መታየት የሚገባው። የክረምት ዝናብ በአገባብ በመጠንና በስርጭ የተሟላ ከሆነ በአወጣጥም የተስተካከለ ከሆነ የምህር ምርታችን መቶ በመቶ ነው የምናሳካው የእንስሳት ሀብቱንም አካቶ። ስለዚያ ስላለ የክረምት ዝናቡ ከቅድም ካልኳቸው ከአግረባብ ከመጠን ከስርጭትና ከአወጣጥ አኳያ የተሰካከለ ከሆነ የአመታዊ የግብርና ምርት እቅዳችን እናሳካለን። ችግር ሊሆን የሚችለው ምንድን ነው? ቀደም ብዬ እንደገለጽኩት በላኒና ተጽዕኖ ስር የሚያድቁ ከሆነ ቅሰታዊ ጎርፍ የሚያስከትልና ከአመት ዓመት የሚፈሱ ወንዞች ከመጠን በላይ ሞልተው መፍሰስ፣ ለምሳሌ የእርሻ ማሳዎች የሚያበላሽ ከሆነ የምርት ቅነሳ ያስከትላል። የምርት ቅነሳ ደግሞ መከሰቱ በቀጣይነት ከጥር ወር ከ2009 ዓ.ም ጀምሮ ላተረጂ እንዲኖር የሚያደርግ ነው የሚሆነው። ሁለተኛው እሱ ነው እንደ ችግር መታየት የሚገባው። ሌላው እንደ ችግር የሚታየው በእርዳታ አቅርቦ ረገድ መንገዶች አስቸጋሪ የሚሆኑባቸው አካባቢዎች አለ። ለምሳሌ ሰሜኑ ሀገራችን ክፍል ብንወስድ፣ ኦሮሚያ አካባቢ ስንሄድ አስቸጋሪ መንገዶች አሉ ወደ እርዳታ ማካፈያ ጣቢያ አለ ለመውሰድ። ስለዚህ የመንገዶች መጨቀስ ሊኖር ይችላል መበላሽ ሊኖር ስለሚችል የነዚህ የመንገዶች ሁኔታ እርዳታን በተሳለጠ ሁኔታ ለማስገባት አስቸጋሪ ይሆናል ነው። ስለዚህ ለዛም መፍትሄ ያስቀምጠናል ማለት የክረምት ዝናቡ ተጠናክሮ ከመሄዱ በፊት የሁለት ወርና የሶስት ወር እርዳታ ቀድሞ ማስገባት ፕሪፖዚሽኒንግ የሚለውን ተከትለኝ እየሰራ ነው ያለ ነው እያስገባችሁ ነው አስገብታችኋል እያስገባን ነው እያስገባና ያለ ነው። ይሄ በራሱ ትልቅ አሁን የተሰጋውን ስጋት የሚፈታ ነው የሚሆነው። ከዛ ሌላኛው የማረገፊያ ጣቢያዎች ችግር ነው። ምክንያቱም የተረጂ ቁጥር እያደገ መጣበት ሁኔታ ስለነበረ ባለፈው አንዳንድ የእርዳታውን ለማደል በተቋቋሙ ጣቢያዎች ላይ የመጋዘን ችግር ነበር። እሱንም ይሄ ራቦል ተብሎ የሚጠራውን ከፕላስቲክ የተሰራ መጋዘን እሱንም በመትከል ችግሩ የፈታ መተናል። ስለዚህ ከለጋሾች የሚነሱት ስጋቶች ቅድም ከመንገድ መበላሸት ጋር ተያይዞና ላኔና በሚከፍትበት ሰአት ለቅጽበታዊ ጎርፍና ከወንዞች ከመጠን በላይ ሞልቶ መፍሰስ ጋር የተያዘ ችግር ከመኖሩ ጋር ተያይዞ ነው መንግስት ለድርቁ ምላሽ መስጠት የጀመረው ቀደም ብሎ እንደነበር ያስታወሱት ኮሚሽነሩ አስፈላጊውን ገንዘብ የመደበውም ከሐምሌ 2007 ዓ ም ጀምሮ እንደሆነ አስታውቀዋል። የለጋሾች ገንዘብ መምጣት የጀመረው ግን የሰብአዊ እርዳታ ሰነዱ ባለፈው ታህሳስ ይፋ ከተደረገ በኋላ ነው ባይ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ባለፈው ጥቅምት በደቡባዊ እስራኤል ቤርሳቤ ከተማ በሚገኝ አውቶቡስ ማቆሚያ አጠገብ ኤርትራዊውን ስደተኛ ሀብቶም ዘሮምን ከገደሉ ሰዎች ጋር ተባባሪ ነው የተባለን የእስር ቤት ሰራተኛ አንድ የሀገሩ ፍርድ ቤት በነፃ መልቀቁ ተነገረም። ሳሌም ሰሎሞን ያጠናቀረችው ዘገባ ለአዲሱ አበባ ያቀርበዋል። የእስራኤል መከላከያ ኃይል አባል የነበረውና የ19 ዓመቱ ኦምሪ ሌቪ በሽብርተኞች ይገደላል። ገዳውን ለማጣራት በተደረገ ክትትል ሀብቶም በስህተት ይያዝና በፖሊሶች ይደበደባል። በኋላም አንድ የእስራኤል ፖሊስ ተኩሶ ይገድለዋል። የእስራኤል እስር ቤት ተቀጣሪ የሆነው ሐናንያ ሻባትስ የተባለው ፖሊስ አላስፈላጊና ከመጠን ያለፈ የኃይል እርምጃ በመውሰዱና ለኤርትራዊው ሀብቶ ሞት ምክንያት ተደርጎ ይወነጀላል። ግን ከቀረበበት የወንጀል ክስ ነፃ ይባላል። ጠበቃው ዳን ግሮቭስ ደንበኛዬና ሌሎቹም የእስር ቤት ሠራተኞች በኦቶቡስ ማቆሚያው ሰፈር ሲያልፉ ረብሻውን ለማረጋጋት ከመሞከር ያለፈ ምንም የፈጸሙት ወንጀል የለም ሲሉ ተከላክለዋል። ይህንኑ ነበር ለቪኦኤ እንዲህ የገለጡት። ፍርድ ቤቱ የቀረቡለትን መረጃዎች በጥንቃቄ መርምሮ ሲያበቃ ትክክለኛውን ብይን ሰጥቷል። መረጃዎቹም ሲታዩ ከአውቶቡስ ጣቢያው ውጪ እየነዳ እንደነበር ሁኔታው በግልጽ ያስረዳል። ምንም እንኳ ሥራቸው ባይሆንና ባይመለከታቸውም መኪናቸውን አቁመው ወደ ውስጥ በመግባት ለመርዳት የሞከሩና ምንም ጦር መሳሪያ ያልታጠቁ ነበሩ። ተከላካይ ጠበቃው ግሮፍስ ደንበኛቸው ካለፈው ጥቅምት ወር ጀምሮ ከሥራ መታገዱን ገልጠው አሁን ግን ወደ ሥራ ገበታው በመመለስ ሕይወቱን መምራት ይቀጥላል ብለዋል። አሁን የሀብቶም ዘሮምን ቤተሰብ የሚወከሉት ጠበቃ ሊሞር ሉጋዚ ሽብርተኞች ኦቶቡስ ውስጥ ሲገቡ ቁጥጥር ባለመደረጉ ቸልተኛነት ነው በማለት የሴኪሪቲውን ጉዳይ በሚመራው ኩባንያ ላይ ክስ ይመሠርታሉ። ክሱ በተጨማሪም ለሀብቶም መሬት ላይ ተጥሎ መደብደብና መሞት ምክንያት የሆነውን ረብሻ ማስቆም በተሳነው የፖሊስ ክፍል ላይም ውንጀላ ተደርጓል። ጠበቃ ሊሞር ለቪኦኤ እንዲህ ነበር ያብራሩት። ሀብቶም በቦታው ሲደርስ ምንም አይነት አስፈሪ ሁኔታ አልነበረም። በጥይት የተገደለው ሀብቶም ትጥቅም አልያዘምና ማንም ሰው ሊፈራ ወይም ስጋት ሊያድርበት የሚችል የለም። አደገኛ ነው፣ እኛም ተገቢ እርምጃ ነው የወሰድነው ማለቱ ብቻ ከቶ አይቻልም። ጠበቃው አክለውም ምንም እንኳ ተከሳሹ ከወንጀሉ ነፃ ነው ቢባልም ሌሎች ተከሳሾች ለፍርድ እንደሚቀርቡ ተናግረዋል። በቪዲዮ ምስሉ ላይ እንደምትመለከቱት ሀብቶምን ቀጥቅጠው ሲገድሉት በግልጥ ይታያል ያሉት ደግሞ ከሊሞር ጋር አንድ ላይ የሚሰሩት ጠበቃ ኦሃድ ፕሪኤል ናቸው። ሀብቶም በጥቅምት 18 ቀን ወደ አንድ የመንግሥት መሥሪያ ቤት በመሄድ የመኖሪያ ፈቃድ ካገኘ በኋላ ኑሮውን እስራኤል ውስጥ እንዲቀጥል ተፈቅዶለታል ብለዋል። ጠበቆቹ ሀብቶም አንዱ እስራኤል፣ ሌሎቹ አስመራ ውስጥ የሚገኙ በጠቅላላው ስድስት ታናናሽ ወንድሞች አሉት። እየሠራ ቤተሰቡን የሚረዳው እርሱ ነው። ለራሱ ምንም አያደርግም። መዝናናት አምረውም። ችግር ውስጥ ለሚገኙ ቤተሰቡና ዘመዶቹ በየጊዜው ገንዘብ በመላክ ይረዳቸዋል። ቀደም ሲል በርሺባ ወረዳ ፍርድ ቤት የተመሠረተው ክስ የብሔራዊ ኢንሹራንስ ኩባንያ መሥሪያ ቤት ሀብቶምን የሽብርተኛነት ሰለባ የሚል ዕውቅና እንዲሰጠውና የሦስት ሚሊዮን አዲስ የእስራኤል ሼክል ማለትም 780 ሺህ ዶላር መሆኑ ነው። ካሳ እንዲከፈለውም ጠይቋል። ሀብቶም ወደ እስራኤል የገባው በሕገ ወጥ መንገድ ነው በሚል ጥያቄው ውድቅ መሆኑን የእስራኤል ራዲዮ ቢዘግብም ከመንግሥት ጋር ቀጣይ ውይይት ይዘናል ይላሉ ጠበቆቹ። ለቤተሰቡ ካሳው እንዲከፈል መንግሥትን ጠይቀናል፣ እስካሁን መልስ አላገኘንም። በወር ጊዜ ውስጥ መልስ ይሰጡናል ብለን እንጠብቃለን ሲሉም አክለዋል። አዲሱንና ሳሌምን ለዝግጅቱ እናመሰግናለን። በ25 ዓመታት ውስጥ የመጀመሪያው በሶማሊያ ዩናይትድ ስቴትስ አምባሳደር ከትናንት በስቲያ ሰኞ ቃለ መሃላ ፈጽመዋል። አዲሱ አምባሳደር ስራቸውን የሚጀምሩት ሶማሊያ በበርካታ ከባድ ፈተናዎች ተወጥራ ባለችበት ወቅት ነው። የጸጥታው መደፍረስ፣ መጪዎቹ ምርጫዎችና የኬንያው ዳዳቤ ስደተኞች ሰፈር መዘጋት ከአሳሳቢዎቹ ጉዳዮች ጥቂቶቹ ናቸው። ከናይሮቢ ኬንያ ያደረሰን የሪፖርተራችን ጅል ግሬክ ዘገባለ ቆንጅታ የታቀርበዋለች። ባለፈው ሰኞ ስቴፈን ስዋርትስ አምባሳደርነቱን ሊይዙ ቃለ መሐላ መፈጸማቸው በዩናይትድ ስቴትስና በሶማሊያ ግንኙነት አዲስ ምዕራፍ የሚያበስር ነው። አምባሳደሩን ቃለ መሐላ ያስፈጸሟቸው የዩናይትድ ስቴትሱ ምክትል የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሶማሊያ ባለፉት ሶስት ዓመታት ውስጥ ከፍተኛ የመልሶ ግንባታ እርምጃዎችን እንዳስመዘገበች ገልጸዋል። ይህ ወቅት ብዙ መከናወን የሚቻልበት ብዙ እምቅ እድሎችን የያዘ መሆኑን ከግንዛቤ በማስገባት ወደር የሌለው ብቃት ብቻ ሳይሆን ወደር የሌለው ጥሩ ልብ ያላቸው ዲፕሎማት መርጠዋል። ዩናይትድ ስቴትስ እስካሁን በሶማሊያ ዲፕሎማት ሳይኖራት የቆየችበት ዋናው ምክንያት የሀገሪቱ መንግስት መፈራረስ እንደነበረ የሚታወስ ነው። ኤምባሲዋን የዘጋችው እንደ ኤሮፓውያን አቆጣጠር በ1991 ዓ ም የሶማሊያ ወታደራዊ አገዛዝ ተገልብጦ በተቀናቃኝ ተዋጊ የጎሳ አንጃዎች መካከል ብጥብጥ ሲቀሰቀስ ነው። በ1992 ዓ ም መጨረሻ አካባቢ በወቅቱ የዩናይትድ ስቴትስ ፕሬዚደንት የነበሩት ጆርጅ ኤች ደብሊው ቡሽ በጊዜው በድርቁና በርስ በርስ ምጥብጥ ምክንያት በተከሰተው ከባድ ረሃብ የተጠቁትን ሶማሊያውያን በመርዳት የተባበሩት መንግስታት ድርጅት የሰብአዊ እርዳታ ተልእኮን እንዲያግዙ አሜሪካውያን ወታደሮችን ልከው ነበር። ይሁን እንጂ የሀገሪቱ ሁኔታ ከአስር ወራት በኋላ እጅጉን አቆለቆለ። ሞጋዲሾ ላይ ሽምቅ ተዋጊዎች ሁለት የዩናይትድ ስቴትስ ሄሊኮፕተሮችን መተው ጣሉ። 18 አሜሪካውያን ወታደሮች ተገደሉ። ሶማሊያ ለ20 ዓመታት በጦርነት ስትታመስ ቆይታ ከአራት ዓመታት በፊት ነው በ2012 ዓ ም እንደ አውሮፓውያን አቆጣጠር ጥቂት ልትረጋጋ ልትረጋጋና አለም አቀፍ ድጋፍ ያገኘ መንግስት ልትመሰረት የቻለችው። ይሁን እንጂ ጽንፈኛው ቡድን አልሸባብ በሞቃዲሾ እና በሌሎችም አካባቢዎች ጥቃቶች ማካሄድ በመቀጠሉ ሀገሪቱ አሁንም የጸጥታ ችግር አልተለያትም። አዲሱ ተሿሚ አምባሳደርም ስለዚሁ ጉዳይ አውስተዋል። የሶማሊያ መሪዎች አልሸባብን ድል ለመምታትና ሀገሪቱን አንድ ለማድረግ ጠንካራ ብሔራዊ የጦር ሰራዊት የሚመሰርቱበት ወቅት አሁን ነው። ናይሮቢ ነዋሪው ሶማሊያዊ አብዲ ዳሂር ሞሐመድ ሲራድ ለሶማሊያ ጸጥታን ማስፈን ቁልፍ ጉዳይ መሆኑን ያምናሉ። የዩናይትድ ስቴትሱ አምባሳደርም ቅድሚያ ትኩረታቸው እንዲያደርጉት ይፈልጋሉ። ዩናይትድ ስቴትስ የሶማሊያን ብሔራዊ የጦር ሰራዊት በመገንባት ረገድ መርዳት ይኖርባታል። እንደዚያ ሲሆን አገሪቱ ሰላሟን ከሚበጠብጡ ማንኛውም ወገኖች ጋር ታግላ ራሷን ነፃ ማውጣት ትችላለች። ለፊታችን ነሐሴ ወር የታቀዱት የሶማሊያ ምርጫዎች ለሀገሪቱ ከፍተኛ ስራ የሚጠይቁ በመሆናቸው አንዳንድ ሶማሊያውያን የዩናይትድ ስቴትሱ አምባሳደር ቀደም ብለው ስራቸውን በተረከቡ ጥሩ ይሆን ነበር ይላሉ። ከአንድ ዓመት በፊት ቢመጡ ኖሮ ጥሩ ነበር። ምክንያቱም አሁን ምርጫው የቀረው አንድ ሁለት ወር ብቻ ነው። የምርጫ ማስፈጸሚያ አቅርቦትና አደረጃጀትን በተመለከተ ብዙ ለመስራት ጊዜ የለም። አዲሱን አምባሳደር ከሚጠብቋቸው በርካታ ፈተናዎች አንዱ ኬንያ ወደ 300 ሺህ የሚጠጉ ሶማሌ ስደተኞች ያሉበትን የዳዳቡን የስደተኛ ካምፕ እዘጋለሁ ማለቷ መሆኑን አንድ ሶማሊያዊ ተንታኝ ይገልጻሉ። መጪው ሁኔታ እጅግ በጣም የተወሳሰበ እንደሚሆን ነው። ነገር ግን እርሳቸው ብልህ ከሆኑና የክልሉን ሁኔታ ከተረዱ ማለትም የሶማሊያዎችን ማኅበረሰብ ባህሉን ከተረዱት ችግሮቹን በቀላሉ ይወጧቸዋል። መልካም ዕድል እመኝላቸዋለሁ። ይሁን እንጂ አዲስ ተሿሚው አምባሳደር የሚኖርባቸው የስራ ኃላፊነት በየቀኑ እየጨመረ ከመምጣቱ አኳያ ከመልካም እድልም በላይ ሳያስፈልጋቸው የሚቀር አይመስልም። ክቡራትና ክቡራን አድማጮች በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ነው እያደመጣችሁ ያላችሁት። እንዲሁም በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ149ና፣ በ49 ሜትር ባንድ አጭር ሞገድና በናይል ሳትም ጋቢና በሚል ርዕስ የሚተላለፍላችሁ ዝግጅት አለ። ተከታተሉን። ዌብ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። የመጨረሻ ዝግጅቶችና ዘገባዎቻችንን ታገኛላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የምሽቱ የፕሮግራሙ መሪ ብርሃን ኃይሉ ነች። ማርክ ፈርገሰን ነው። አስተናጋጆቻችሁ እኔ ሰሎሞን አባተና አዳነች ፍሳየነን አሁን ከምሽቱ ሶስት ሰዓት ከሰላሳ ስድስት ደቂቃ ሆነ አዲስ አበባ ላይ ዋሽንግተን ዲሲና በአካባቢዋ ደግሞ ሐሙስ ሰኔ ሀያ ሶስት 2008 ዓ ም ከቀኑ 8 ሰዓት ከ36 ደቂቃ ነው። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። እስቲ በጥቂቱ አሁን ሙዚቃ ጨለፍ አድርገን እናስደምጣችሁ። ድንቁን ተወዳጁን ተናፋቂውን መልካሙ ተበጀን እንጋብዛችሁ። ኧረ መላ ምቱ Thank

እናመሰግናለን መልካሙ መቼም በርከት ላለ ጊዜ ይዘን አየር ላይ የምንቆይ ደስ ባለን ነበረ አይነጥፍም መቼም ጣዕሙ እናመሰግናለን በድጋሚ አሁን ሦስት ሰዓት ከ38 ደቂቃ ሆነ የሰዓቱን ዋና ዋና የዓለም ዜና አዳነች ታሰማናለች የሶማሊያ ባለሥልጣኖች እንደሚሉት ሞቅዲሾን ከአፍጎዬ ጋር በሚያገናኘው መንገድ በአንድ የህዝብ ማመላለሻ አውቶቡስ ላይ በደረሰ አደጋ ቢያንስ 20 ሰዎች ተገድለዋል። አውቶቡሱ የተመታው መንገድ ላይ በተቀበረ ፈንጂ ሲሆን ሙሉ በሙሉ እንደጋየ ባለሥልጣኖች ጠቁመዋል። ዩናይትድ ስቴትስ ህገወጥ በሆነ መንገድ ሰዎችን ከአገር አገር የማሸጋገር ተግባርን ለማቆም ጥረት አያደርጉም በሚል ዝርዝር ውስጥ በፈረጀቻቸው ሀገሮች ላይ ስምንት ሀገሮች ጨምራበታለች። በዓለም ደረጃ የሚደረገው ሰዎችን የማሸጋገር ንግድ 150 ቢሊዮን ዶላር ገቢ እንደሚያስገኝ ታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በዋናነት ከመዘገባቸው 27 ሀገሮች መካከል ኡዝቤክስታን፣ ቱርክሜንስታን፣ ኒያንሜር፣ ሄይቲ፣ ጅቡቲ፣ ፓፑዋ ኒውጊኒ እና ሱዳን ሱሪኔም ይገኙባቸዋል። ኢራቅ ላይ ከአምስት ልጆች አንዱ ሞት፣ ጉዳት፣ የወሲብ ጥቃት፣ መጠለፍና በግዴታ ለውትድርና የመመልመል አደጋ እንደሚገጥማቸው የተባበሩት መንግስታት ድርጅት የልጆች መርጃ አገልግሎት ገልጿል። የኢራቅ ልጆች በተኩስ ቀጠና ላይ ነው ያሉት በተደጋጋሚ ኢላማ ይደረጋሉ ሲሉ በኢራቅ የተባበሩት መንግስታት ድርጅት የልጆች መርጃ አገልግሎት ተወካይ ፒተር ሃውኪንስ ጠቁመዋል። አመሰግናለሁ አዳነች። ለሰዓቱ ዋና ዋና የዓለም ዜና ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይልሳት የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። የኤድስ መረጃ ማዕከል ለመንግሥት ተሰጠ፣ ቀጣዩ ዘገባ ነው። የዩናይትድ ስቴትስ የዓለም አቀፍ የልማት አገልግሎት ዩኤስኤአይዲ ብሔራዊ የኤድስ መረጃና የምክር አገልግሎት ማዕከልን ለኢትዮጵያ መንግስት አስረከበ። ባለፉት 12 ዓመታት ዩናይትድ ስቴትስ በኢትዮጵያ ውስጥ ከኤድስ ጋር በተያያዙ ከ2 ቢሊዮን ዶላር በላይ መርዳቷ ተጠቁሟል። ከኤችአይቪ ኤድስ ጋር ለተያዙ ጉዳዮች ብቻ ይውሉ የነበሩ የማዕከሉ አገልግሎቶች ለሌሎች ብሔራዊ የጤና አገልግሎትም ክፍል እንደሚሆኑ ተገልጿል። መለስካቸው አመሃ ዝርዝሩን ይዟል። ዛሬ ረፋዱ ላይ በጤና ጥበቃ ሚኒስቴር በተካሄደ ስነ ስርዓት የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ከጆንስ ሆፕኪንስ ዩኒቨርሲቲ የተግባቦት መርሃ ግብሮች ማዕከል ጋር በመሆን የኤጀንሲውን የጤና ተግባቦት አቅም ግንባታ የጋራ ፕሮጀክትን ቁልፍ የአገልግሎት ዘዴዎች በጤና ጥበቃ ሚኒስቴር በኩል ለኢትዮጵያ መንግስት አስረከበ። ይህ በጆንስ ሆፕኪንስ ዩኒቨርሲቲ የሚመራው ፕሮጀክት የያዛቸው ቁልፍ የአገልግሎት መስጫ ዘዴዎች ብሔራዊ ወገን የጥሪ ማዕከልን፣ በኤርስ ዙሪያ የተለያዩ ግባቶችን የሚያቀርብ ቤተ መጻሕፍትን፣ በርካታ አድማጮች ያላቸው ኤች አይ ቪን በመከላከል ላይ የሚያተኩሩ የሬዲዮ ፕሮግራሞችን እና በጤና ጥበቃ በኩል በማህበራዊ ባህሪ ለውጥ ዙሪያ የሚሰጡ ስልጠናዎችን ጨምሮ ዘርፈ ብዙ እንቅስቃሴዎች የተካተቱበት ነው። ዛሬ ለኢትዮጵያ መንግስት የተላለፈው የዩናይትድ ስቴትስ ዓለም አቀፍ ኤጀንሲ ብሔራዊ የኤድስ መረጃና የምክር አገልግሎት ማዕከል ላለፉት ሁለት ዓመታት የዘለቀ መርሃ ግብር። ይሁን እንጂ ዩናይትድ ስቴትስ በኢትዮጵያ ውስጥ ኤድስን ለመከላከል በተደረገው ርብርብ ላለፉት 14 ዓመታት ያህል እንደ ሰራች የዩኤስ ኤአይዲ በኢትዮጵያ ዲሬክተር ደኒስ ዌለር አስታውሰዋል። በእነኚህ ባለፉት 14 ዓመታት ውስጥ የዩናይት ስቴትስ መንግስት እዚህ ኢትዮጵያ ውስጥ የኤች አይቪ ኤድስን ለመመከት 23 ቢሊዮን ዶላር ወጪ አድርጓል። ይህም ኤች አይቪ ኤድስ በደማቸው ያለ ወይም በዚህ ሳቢያ ለተለያዩ ተጽዕኖዎች ወይም የህመም ሁኔታዎች ለተጋለጡ ሰዎች ለሚደረጉ እንክብካቤዎችና የመከላከል ሥራ ጭምር የዋለ ነው። በኤድስ ዙሪያ የተለያዩ አገልግሎቶችን ሲሰጥ የቆየው የዚህ ማዕከል አንዱ ዋና ክፍል የጥሪ ማዕከሉ እንደሆነ በርክክቡ ስነ ስርዓት የተሰራጨው የጽሑፍ መግለጫ ይናገራል። በወር እስከ 300 ሺህ ጥሪዎችን ሲያስተናግድ መቆየቱንም ያስረዳል። በተለይ ስለ ኤች አይቪ ኤድስ ምንነት ለመረዳት ለሚፈልጉ ሰዎች ምን ያህል እንደጠቀመ የጠቆሙት ዴኒስ ዌለር ወደፊት በሀገሪቱ ከዚህም የሰፋ አገልግሎት ሊሰጥ እንደሚችል ጠቁመዋል። ይህ የስልክ ጥሪ መቀበያ ማዕከል ኤች አይቪ ኤድስ ምን እንደሆነና በዚህም ረገድ ምን ማድረግ እንደሚቻል ለመረዳት እጅግ አስፈላጊ ነው። በዚህ ማዕከል አማካኝነት በቂ መረጃ የሚሰጣቸውን ሰው ያገኛሉ። እናም በኤች አይቪ ኤድስ ላይ ያተኮሩ የነበሩ የማማከርና ሌሎች አገልግሎቶችም አሁን ወደ መንግስት ሲዘዋወሩ ሌሎችንም ህብረተሰብን የሚጎዱ ወይም ለበሽታ የሚያጋልጡ ተላላፊ የህመም ሁኔታዎች ሆኑ የማይተላለፉ በሽታዎችን ለመዋጋት የሚውሉ አገልግሎቶች ይኖራሉ። በጤና ጥበቃ ሚኒስቴር ሚኒስትር ዴታ ዶክተር ከበደ ወርቁ በበኩላቸው ይህ ሂደት በአሁኑ ጊዜ በህዝብ ጤና አገልግሎት አሰጣጥ ረገድ የያዘውን አቅጣጫ አመላክተዋል። በዚህ ሂደት አሁን ከፕሮጀክቱ ቀጣይነት ወዳለው የመንግስት መርሃ ግብር ሆነው ወደሚካሄዱበት ደረጃ ደርሰናል። የመረጃና ኮሚኒኬሽን ቴክኖሎጂ ሚኒስቴር በዘረጋው መሪ እቅድ መሠረትም የስልክ ጥሪ መቀበያ ማዕከሎቹ የግድ አስፈላጊ የሆነው አገልግሎቶች መስጫዎች ናቸው። የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ አሁንም እነዚህንና መሰል የጤና አገልግሎቶችን በተመሳሳይ መልኩ በጆንስ ሆፕኪንስ ዩኒቨርሲቲ በሚተገበረው የጤና ተግባቦት እንቅስቃሴ በኩል መደገፉን እንደሚቀጥል ለማወቅ ተችሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሁን ደግሞ ባህልና ማህበረሰብ ይቀርባል። በቀደመው ውይይታችን እልባት ካደረግንበት ነው የምንቀጥለው የሳይንስና የኪነጥ ለተፈጠረው የድምፅ መምታታት ይቅርታ እንጠይቃለን። በልዩ ፕሮግራሞች ምክንያት ለዛሬ የተሻገረ ቅንብር ነው። ባህልና ማህበረሰብ ለምሽቱ ይዞ የቀረበው ከኪነ ጥበብ ባለሙያና ከሳይንስ ሰው ጋር የተጀመረው ወግ ነው በሚኖርባት በምዕራብ ካናዳይቱ ካልጋሪ ከተማ በአንድ በተዘጋጀ መርሃ ግብር አማካይነት ለአንድ ዓመት በከተማይቱ አደባባይ የሚሰቀሉ የቅብና ግዙፍ የግድግዳ ላይ ስዕሎችን እንደሰሩ ከተመረጡ የኪነ ጥበብ ባለሙያዎች አንዱ ለመሆን በቅቷል። የዛሬው የባህልና ማህበረሰብ እንግዳ ለማህበረሰብ ጠቀሜታ ባበረከታቸው ልዩ ልዩ የጥበብ ስራዎቹ ሳቢያም ለእውቅናና ለአድናቆት የበቃ ወጣት ሰዓሊ ነው ሲሳይ ሽመልስ ዝንባሌና የሚጋሩት የህይወት ምልከታ ይበልጥ ያቀራረባቸው ይላቸዋል የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ። ሁለተኛውን እንግዳውን ዶክተር ጌታቸው አሰፋሃን ሲያስታውቀን ዶክተር ጌታቸው የወጣቱ ስራዎች በማህበረሰቡ ውስጥ ተገቢውን የአክብሮት ስፍራ እንዲያገኙ በተደረገ ጥረት ዙሪያ ነበር የቀድሞ ውይይታቸው ያተኮረው። የምሽቱ ቅንብር ደግሞ የሳይንስና የምርምሩ ሰው ከጥበብ ባለሙያው ጋር በትብብር በሚሰሯቸው ስለ ማህበራዊ ፋይዳ የዋለ ጥረት ዙሪያ ያተኩራል። በቀደመው ውይይታችን እልባት ካደረግንበት ነው የምንቀጥለው። የሳይንስና የኪነ ጥበቡን ሰው ስላስተባበረች መጽሔታቸው አብሮነት ሲሳይ ባጭሩ በምታስተዋውቀን እንንደርደር። ዶክተር ጌታቸው እና እኔ አብረን የምንሰራ መጽሔት አገልግሎታል እዚህ ከተማና በአቅራቢያው ላሉ አፍሪካውያን ሁሉ ነው። እና ይህቺ መጽሔት ሰፊ ድምጽ ሆና ተሻግራ የምትሄድ አለም አቀፋዊ እውቅና የምታገኝ በዚህ በኖር አሜሪካ በሰፊው የምትሰራጭ እንደምትሆን ተስፋ አለን እዛ ላይም እየሰራ ነው መልካም ወደ ዶክተር ጌታቸው ልለፍ ዶክተር ጌታቸው የሳይንስ ሰው ቢሆን ጥበቡ ማርኮታል ና ወዲሁም ደግሞ ከሲሳይ ጋር የምታዘጋጁት መጽሔት አለ ይሄ የመኖር ትርጉም ፍለጋ የሚመስለው ሲሳይ በፍቅር የገለጸውን መንፈስ እንዴት ነው የሚመለከቱት ያው እንዳልከው ነው አሉላኔ ከዛ ውጭ ነኝ። ግን ምንድን ነው ከሲሳይ ጋር ያግባባንም ነገር ምናልባት መጀመሪያ የተዋወቅነው ሁለታችንም አዲስ ሆነ፣ የሆነ የመናበቢያ መድረክ ነበረ ያዘጋጀነው። ማለት የራሳችን ግጥምም ይሆናል፣ ጽሑፍ፣ ወግ እንደዚህ እርሶ ቀድሞውንም የስነ ጽሑፍ ወይ ስነ ጥበብ ዝንባሌም አለዎት ማለት ነው? ይጽፋሉ፣ ይገጥማሉ ትንሽ ትንሽ ወግ መጽሐፍ እንዲህ ግጥም እንደዚህ እወዳለሁኝ ና እዛ ተገናኝተን በቃ ከዛ ወጥተን ነው ወደ መጽሔቱ ዝግጅት የገባን። ምናልባት ሲሳይ የሚያነሳው ይሆናል። ና ያ አሁን ሲሳይ በስህተት እየገለጸ ያለው አሁን የፍቅሩን እንደዛ የማህበረሰብ አገልግሎቱን ይህም አሁን መጽሄቱን ስናዘጋጅ በነገራችን ላይ ከሲሳይ ጋር የተለያየ መነሻና የተለያየ የሚያለያዩ ነገሮች ይኖራሉ። በዚህ በማህበረሰብ አገልግሎት እና በአንድ አይነት ራእይ ልበለው አንድ ሆነን የወጣ ነው። ከዛ ከመነባቢያ መድረቁ ወደ መጽሄቱ ውለት የመጣው እና ይህ የፍቅር የሚለው ምናልባት እሱ እድለኛ ነው። በቀለማት በተለያየ በብሩ ነገሮች እና በሚስቱ ነገሮች ይገልጻል። እኔ ደግሞ በቀጥታ እሁድ ሰንበት ማለት ሳያስፈልገው እሱ የሚገልጻቸው ነገሮች በመደሰት እና በማክበር ይህንንም አይነት አብሮ እውቅና እንዲያገኝ ከማድረግ አንጻር አብሬው ከጎኑ አለው ማለት ነው። እና የሚናገራቸው ነገሮች በተግባር የሚገልጻቸው ነገሮች ናቸው። በስራው የሚገልጻቸው ነገሮች ናቸው። ለተፈጥሮ ቀረብ ያለው ሙያውም ጎራ የሚያደርገው ይመስለኛል። ጥናቶ ተፈጥሮና አካባቢን የሚመለከት መሆኑ ራሱ እንዳይርቅ ያደርገዋል። ይሁንና ሳይንስና ጥበብ አንዳንዴ በግድ የተሰመረ በሚመስል መስመር እንለያቸው እንጂ እንዲህ አሁን በእናንተ ስራና ጅምሮች ውስጥ እንደሚታየው አንዱ ሌላውን የሚይዝ የሚጨብጥም ይመስላል። ሲሳይላንተስ ዶክተር ጌታቸው ይዘውት የሚመጡት የተፈጥሮ ሳይንስ ጥናት በጥበብ ውስጥ ምን ገጽታ ይኖረዋል? ስትተባበሩ፣ አብራቸው ስትሰሩ ምን ይዞ ታገኘዋለህ? በጣም በጣም ትልቅ ነገር ነው። በእውነት ዶክተር ጌታቸው የሳይንስ ባለሙያነቱን ጽሑፉን አንብቦ የሚሰራቸውን የሚጽፋቸውን ወጎች እያነበበ ሰው በሳይንስ እንደዚህ አሁን በሚሰራበት በጣም የተጠመደ እና ወደዛ በጣም ያዘነበለ ሰው ነው ብሎ ለማለት እስኪከብደው ድረስ የሚያደርግ ልዩ የሆነ ውበት ያላቸው ጥልቅ አመለካከቶች፣ የሚያስደንቁ ስራዎች ናቸው። ብዙዎቹ በመጽሄቶቻችን ውስጥ ተካተዋል። ስሉን ላገኙ ሰዎች ይሄ አዲስ ነገር አይደለም የምናገረው ድረገጻችንም ይህንን ስራዎች ለብዙ ሰዎች እንዲያስተዋወቅ እያመቻቸን ነው። በሰፊው ማለት ነው። በተለያየ ቦታ እንዲታይ እና ዶክተር ጌታቸው በጣም ጥልቅ ተመልካች ነው። የሚያስደስቱ ስራዎችን የሚሰራ ሳይንስንም ጥበብንም አቻችሎ የሚሄድ ሰው ነው። ለእኔ ነው የሚገባኝ። በጣም በጣም ደስተኛ ነኝ እና በአክብሮት ነው። አብሬው እዚህ ግልጋሎት የቆምኩት ግሩም መስተጋብር ይመስላል። እስኪ ስለ መጽሔታችሁም አውጉን። መጽሔታችሁ አብሮነት በአይነት ቋንቋዎች ይታተማል፣ ከአማርኛ ውጭ በእንግሊዝኛም ይታተማል። በይዘት ደረጃ ምን አይነት ስራዎችን ያንጸባርቃል? ምን ያህል ጊዜ ሆነው እንደው በአጭሩ ስለ መጽሔታችሁም ብታስተዋውቁ ነው። ኦኬ አብሮነት መጽሔት አሁን ለጊዜው በእንግሊዝኛና በእንግሊዝኛና በአማርኛ የተዘጋጁ ጽሁፎችን ነው ይዛ የምትወጣው አብሮነት የሚለውን ርዕስ እንድናወጣ ምክንያቶች አሉ ከጀርባ እኔ ስነ ጥበብ ትምህርት ቤት በመማር ጊዜ አዲስ አበባ ሁሌም ሮብ ሮብ እረፍት ሰዓት ላይ የምናዘጋጃት እዛው የተማሪዎች ስብስብ አድርገን የምናያት ትንሽ ክበብ ነበረች እና ስሟ አብሮነት ነበር። ቃሏ በጣም ወዳት አለው። በተለያየ ሲኖኒም ባለው ተመሳሳይ ትርጓሚ ያላቸው የሚባሉ ቃላቶች እና አንድነት፣ ህብረት፣ አብሮ መሆን የመሳሰሉ ቢሆንም አብሮነት ይዘተቀለሟ ብዙም በሌሎች አይነት ሁኔታዎች ያልተረዘረዘች ነች እና በጣም መወዳት ቃል ነች እና ያንችን ቃል ይዤ ወደ መጽሔቱ ሀሳብ መጥቼ ዶክተርን ሳካፍለው በጣም በሚያስገርም ሁኔታ ነው ለቅሶ ውስጥ ያለውን ነገር ነው በቃ በምሳሌ ያቀረብኩለት፣ እና በጣም በደስታ ነው ሁለታችንም ጀመርን። አራት አመት ያህል ሆኖናል። አሁን መጽሔታችሁ በየምር ጊዜ ነው የሚወጣው፣ በየሶስት ወሩ ነው አሉ። ብዙ መሰናክሎች ቀላል አይደለም፣ ጊዜያችንን ጠብቀን ለመውጣት የምታገልበት ብዙ ሁኔታ አለ። ብዙ አስቸጋሪ ምዕራፎች አሉብን፣ ግን ይሁን እንጂ መጽሔቷ በደንባችን መሰረት በየሶስት ወሩ ነው እየታተመች የምትወጣው። መሰረታዊ ነገሩ ምንድን ነው ካልን ሀይማኖት ሚኒስትር እነኚህ ሁሉ ታቡ ናቸው። እነኚህ ሁሉ አይነኬ ናቸው ለእኛ ለመጽሔታችን ስራ። ምክንያቱም ህብረተሰቡን በኩልነት ለማገልገል የማንንም ወገን ላለመወከል የማድረግ ነገር ነው። ዓላማችን ይህንንም ነው እያደረግን እየሰራንበትም ያለ ነው። እግዚአብሔር እስካሁን ረድቶናል። ቀጥሎም እንደዚሁ እየረዳን እንደምንቆይ አምናለሁ። ሌሎች ሌሎች ነገሮችን ደግሞ በተመለከተ ዶክተር የሚለውን እሺ፣ እሺ አርቲስት ሳይ እንደገለጸው ነው በነገራችን ላይ በሰላምታ መጽሔት ብቻ እናየው የነበረው ሀገር ቤት የህትመት ጥራትና የወረቀትም የቀለማትም እንደዛ ውህደት ነው። በሱ ጥበብ እና ዲዛይን ያው የምትወጣውና የይዘትና የገጽ የእያንዳንዱ ገጽ መልክ ጥራት እንዲኖረው ተደርጎ ነው የሚወጣው እና እዛ ላይ ምንድን ነው ያልነው፣ አፍሪካን በማዕድነት የጠረጴዛ ላይ ለምግብ አፍሪካን በማዕድነት ማቅረብ ወይም መግለጥ ብለን ነው የተነሳ ነው። እና ለምንድን ነው አፍሪካ ያልነው? ቅድም ያልኩት የድምፅ ጉዳይ አለ አሁንም ድምፅ ወሳኝ በሆነበት ሀገር መሰባሰብ አብሮ መሆን ይጠይቃል። እና ድምፅ ባነሰ ቁጥር ያው ድምፅ ከሌለ የለህም፣ የማትታይ ከሆንክ የለህም። እና የማትሳተፍ ከሆንክ ስለሌለ ያንን ከማጉላት አንጻር የአፍሪካ ድምፅ አድርገን ነው የወሰድነው። እና ይህንን ማማርኛ ለምሳሌ ምንድን ነው በተለያዩ ቦታ ስናስተዋውቅ ስለ መጽሔቱ የምንነግራቸው የሴም ቋንቋዎች ከሆኑት ከአረብኛ ቀጥሎ በዓለም በስፋት በሁለተኛ ደረጃ የሚነገር የራሱ ፊደል ያለው እና አፍሪካዊነቱ ከነ ፊደሉ ከነ ቋንቋ ይመጣል። ከዛ ደግሞ ባለን አሁን እኛ ሁለታችን ማድረግ በምንችለው እኛ ደግሞ ከዛ ውጭ ላሉ አፍሪካውያን እንዲሸፍን ነው እና መጽሔቱ ውይዘቱን በምታይበት ሰዓት እንዳልኩት ነው። እንደ እንደ ጠረጴዛው ዝርግ ምግብ፣ ዝክረ ጥበብ የሚል አምድ አለ። እዚህ ስንኖር የሚል አምድ አለ። እዚህ ስንኖር በእንግድኛው ሂር ኤንድ ናው ነው ያልነው። ሰዎች እዚህ ሲኖሩ በበጋ፣ በጸደይ፣ በክረምት ምን ማወቅ አለባቸው? ወቅታዊ የሆኑት ጉዳዮች ምንድን ናቸው? ለምሳሌ ከታክስ ጋር በተያያዘ ሊሆን ይችላል። በተለያዩ ስራ መፈለግ፣ የትምህርት እድሎች ምንድን ናቸው? ለህፃናት ለልጆች መጠንቀቅ ያለባቸው ምንድን ነው? የሚል እንሸፍናለን። እዚህ ስንኖር ስር ማለት ነው። ዋናው ጤና የሚል አለ። የስኬት አርአያ የምንለው አለ። ይሄ ደግሞ በተለያየ መስክ ከሴት ከወንዱ ከንግድ ከሙያው ከተለያዩ ቦታ የተሳካላቸው ልጅም በማሳደግ ቢሆን የተሳካላቸውን የእኛን ሰዎች ማክበር በሌላ ሰው አርአያነታቸው የስኬት አርአያነታቸው እንዲታወቅ ማድረግ የምናደርግበታለን። ዞላ ወጎች የምንለው አምድ አለ። የተለያየ ስነ ጽሁፍ ወጎች የምንጽፍበት የኢኮኖሚ አምድ አለ። አሁን እንደምታውቀው ኢኮኖሚ ሲወርድ ብዙ ሰው ይፈናቀላል ከስራ እዛ እዛ ላይ ሰዎች ማድረግ ያለባቸውን ምክር የሚለገስበት አለ። እንዲሁ ለህጻናት ለእንቡቶቻችን ብለን የፈጠር ነው አምዳለና እነዚህ ከሞላ ጎደል የተወሰኑትን የሚገልጹ ናቸው። እና ምናልባትም ለአድማጮች ሊመስል እንደሚችል ያሳያሉ። ስፋረጋል ነው። አድማጮች የአሉላ ፕሮግራም አላበቃም፣ በሌላ ጊዜ ይዞ ይቀርባል። አሁን ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዛሬ ወደ 160 ሚሊዮን የዓለም ህዝብ ወይ በገዛ አገሩ ውስጥ ተፈናቃይ ሆኗል አሊያም ስደተኛ ሆኗል። ከነዚህ መካከል አንዳንዱ አገር ውስጥ ያለውን አመፅና ጦርነት ሽሽት የተሰደደ ሲሆን ሌላው ረሃብና ቸነፈር ሽሽት የተሰደደ ነው። ይህም ከሁለተኛው የዓለም ጦርነት ፍጻሜ ወዲህ የተከሰተ ትልቁ የዓለማችን ሰብአዊ ቀውስ ተብሏል። ከሚፈናቀሉቱ መካከልም ገሚሶቹ ከ18 ዕድሜ በታች የሆኑ ህጻናት ናቸው። ሲቪሎች ከቤት ንብረታቸው እንዲፈናቀሉ የሚያደርጉ ቀውሶች በእጥፍ የሚጎዱት ህጻናትን ነው። ምክንያቱም ሰላማቸው ተጠብቆ የሚኖሩበትን አካባቢ ጥለው ሲሰደዱ በወደፊት ህይወታቸው ላይም አሉታዊ ውጤት ያስከትላልና፣ ከዚህ አኳያ የሚደረግ የሰብአዊ እርዳታም የህጻናትን ህይወት አስተማማኝ አያደርግም። ቀውሶች እየበዙ በሄዱ መጠን ይላሉ በዩናይትድ ስቴትስ የዓለም አቀፍ የልማት ድርጅት የትምህርት ዲሬክተር ሮድሪጎዝ ፔሬዝ አያሌ ቤተሰቦች በአማካኝ ለ ለሀያ ዓመታት ተፈናቃይ ይሆናሉ። ህጻናት ከቤታቸው ተፈናቅለው እድሜያቸውን ያለ ትምህርት ይገፋሉ። ይህ በሚሆንበት ጊዜ ደግሞ አንድ ያልተማረ ለማኅበረሰቡም አንድም አስተዋጽኦ ያላደረገ ትውልድ አፈራን ማለት ነው። ዛሬ በ35 ሀገሮች ውስጥ ዕድሜያቸው ከ3ት እስከ 18 ዓመት የሆነ ወደ 75 ሚሊዮን ያህል ሕጻናት አስቸኳይ የትምህርት እርዳታ ይሻሉ። ለዚህ ነው ዩናይትድ ስቴትስ መንግስት ግጭት ባለባቸው አገሮች ያሉ ህጻናት ትምህርታቸውን እንዲቀጥሉ የሚያስችል አዲስ እቅድ የጀመረው። ዛሬ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ስደተኞች የተቋረጠ ትምህርታቸውን እንዲቀጥሉና የሙያ ስልጠናም አግኝተው ወደ ስራው ዓለም የሚሰማሩበትን ሁኔታ ማመቻቸት የጀመረው። የዩናይትድ ስቴትስ ኤምባሲዎችና ቆንስላዎችም ከአካባቢው ትርፍ አልባ ድርጅቶች ጋር በመተባበር እነዚህ የሙያ ትምህርቶች የሚሰጡበትን ሁኔታ ያመቻቻሉ። ሕፃናት በማይመች ሁኔታ ውስጥ እንኳ ሆነው ትምህርታቸውን መቀጠል ይችሉ ዘንድ የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ ትምህርት ይቆይ አይባልም የተሰኘ ዘመቻ ጀምሯል። ትምህርትና አዳገት እያረፉ ነው የሚለውን ያረጀና ያፈጀ አባባል በሚቃረም መልኩ ማለት ነው። ግቡ ደግሞ ቀጣይነት ያለው ትምህርት ለመስጠት እንደሆነም ተመልክቷል። ለስደት የተዳረጉ ህጻናት የትምህርት ዕድል ሊነፈጋቸው እንደማይገባ ማረጋገጥ አጣዳፊ የሆነ ጉዳይ ነው። ትምህርት ይቆይ አይባልም በሚል መርህ የሚካሄደው ዘመቻ ለትምህርት አስፈላጊ የሆኑ አቅርቦቶችን የሚያመቻች ነው ሲሉ በዩናይትድ ስቴትስ የዓለም አቀፍ የልማት አስተዳዳሪ ጌል ስሚት አስገንዝበዋል። ዩናይትድ ስቴትስ ለትምህርት ይቆይ አይባልም የ20 ሚሊዮን ዶላር እርዳታ ሰጥታለች። ወዳጆቻችንና ሸሪኮቻችንም ሁሉ የሕፃናትን የወደፊት ዕድል ብሩህ ለሚያደርገው ለዚህ ዘመቻ ስኬታማነት እንዲረባረቡ ጥሪ እናደርጋለን። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክብራትና ክቡራን አድማጮች ዝግጅቶቻችን ወደ መጠናቀቁ ናቸው። አጠራጠር ያሉ መረጃዎችን እናካፍላችሁ። ከምንዛሪ እንነሳ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ7 ሳንቲም ተመንዝሯል። ዛሬ የመግዣው ዋጋ 22 ብር ከ40 ሳንቲም ነው። አንድ ዩሮ 23 ብር ከ99 ሳንቲም፣ አንድ እንግሊዝ ፓውንድ 28 ብር ከ74 ሳንቲም ነው። ነገ አርብ ሰኔ 24 2008 ዓ ም አዲስ አበባ ዝናባማ እንደምትሆን ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ዌብሳይት የተገኘ ትንበያ ይጠቁማል። ከፍተኛ ሙቀት የከተማዪቱ 22፣ ዝቅተኛ 212 ዲግሪ ሴልሽስ ይሆናል። በነገራችን ላይ ከሰመራና ከጎዴ በስተቀር አብዛኞቹ የሀገሪቱ ክፍሎች ዝናብ እንደሚያገኙ ነው ትንበያው የሚጠቁመው። በኢትዮጵያ ከፍተኛው ሙቀት የሰመራው 42፣ ዝቅተኛው ደግሞ የባሌ ሮቤው ዝቅተኛ 10 ዲግሪ ሴልሽስ ይሆናል ሰሞኑን በታሪክ ውስጥ ቃኘት ስናደርግ ደግሞ በ1968 ዓ ም የተወለዱት የአጼ በካፋ ባለቤት የነበሩት ቴጌ ምንትዋብ ወይም በክርስትና ስማቸው ወለተ ጊዮርጊስ ያረፉት በ67 ዓመት ዕድሜያቸው ሰሞኑን ነበረ ሰኔ 20 በ765 ዓ ም ያሰማችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አዳነች ፍስሐዬና እኔም ሶሎሞን አባተንን። ፕሮግራሙን የመራችሁ ብርሃን ኃይሉ ነች። አብራችሁን ስለቆያችሁ እናመሰግናለን። አሁን የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም